Voice of America. የሚገኘው ፍርድ ቤት ዳኛ ጁሊያን አሳንጌ ለዩናይትድ ስቴትስ ተላልፎ እንደማይሰጥ ውሳኔ ሲያሳልፉ የአሳንጌ ደጋፊዎች ከፍርድ ቤቱ ውጭ ተሰብስበው ደስታቸውን ገልጸዋል። ከነዚህ አንዷ የአሳንጌ ጓደኛ የሆነችው ስቴላ ሞሪስ ናት። የዛሬው ደስታ በዚህ ጉዳይ ወደ ፍትህ አንድ እርምጃ የሚወስድ ነው። የብሪታንያዋ ዳኛ ውሳኔያቸውን ሲያሳልፉ አሳንጌ አሜሪካን ሀገር በቨርጂኒያ ክፍለ ግዛት አሌክሳንድሪያ በሚገኘው ፍርድ ቤት ተገቢውን የፍርድ ሂደት እንደሚያገኝ እንደሚያምኑ፣ የቀረበበትንም ክስ ቀርቦ ምላሽ መስጠት እንዳለበት ገልጸዋል። ሆኖም አሉ ዳኛዋ አሳንጌ በከፍተኛ ጭንቀት የሚሰቃይ በመሆኑ አሁን ባለበት ሁኔታ ለብቻው ተዘግቶበት እስር ቤት ውስጥ ቢገባ የአሜሪካ እስር ቤት ስርዓት ራሱን ከማጥፋት ሊያድነው አይችልም። የአሳንጌ ጠበቃ የሆነችው ጄኔፈር ሮቢንሰን ዳኛው ያሳለፉትን ይህን ውሳኔ በተመለከተ እንዲህ ትላለች። ይሄ በጣም የምንፈልገው የነበረ ውሳኔ እና ልናከብረው የሚገባ አሸናፊነት ነው። ነገር ግን በዛው ልክ ደግሞ በመናገር ነጻነት ዙሪያ ባለው የክሱ አካል ላይ ዳኛዋ እጅግ አስቸጋሪ የሆነ ውሳኔ እንዳሳለፉ መርሳት የለብንም። የአሳንጌ ጠበቃዎች ክሱ የፖለቲካ እንደሆነና አሳንጌን አሳልፎ መስጠት ጋዜጠኝነትን አደጋ ላይ ይጥለዋል ሲሉ የሚያቀርቡትን የክርክር ሀሳብ አሜሪካ አትቀበለውም። የፕሬስ ነጻነት ተሟጓቾች ግን የፍርድ ቤቱን ውሳኔ በደስታ ተቀብለውታል። እንደ አውሮፓውያን አቆጣጠር በ2010 እና በ2011 አሳንጌ ዊኪሊክስ በተሰኘው ድኅረ ገጹ ከኢራቅና አፍጋኒስታን ጋር የተያያዙ በአስር ሺዎች የሚቆጠሩ ዲፕሎማሲያዊ የመረጃ ልውውጦችና ወታደራዊ ሪፖርቶች ታትመው እንዲወጡ አድርጓል። አሳንጌ ያወጣቸው መረጃዎች የአሜሪካ ወታደሮች በንጹህ የኢራቅ ሲቪሊያን ላይ የፈጸሙትን ግድያ የሚያሳዩ ቪዲዮዎችን ጨምሮ ሌሎች ተገቢ ያልሆኑ አድራጎቶቻቸውን ያጋለጠ እንደሆነ ተናግሯል። አሜሪካ በበኩሏ አሳንጌ ሚስጢራዊ የሆኑ ሰነዶችን ሰርቆ በማውጣት የሀገር ደህንነት ላይ አደጋ ጥሏል፣ ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት በመግለጽም ህይወታቸው አደጋ ላይ እንዲወድቅ አድርጓል ስትል በወንጀል ከሳዋለች። የብሪታንያው ዳኛ ግን በአሳንጌ ደህንነት ዙሪያ ያለው ስጋት ከአሜሪካ ክስ የበለጠ ያመዝናል ሲሉ ፍርዳቸውን ሰጥተዋል። በጉዳዩ ላይ አስተያየታቸውን የሰጡት በዩናይትድ ስቴትስ ብሔራዊ ጸጥታ ጉዳይና የህዝብ ነጻነት ዙሪያ በመጻፍ የሚታወቁት አሜሪካዊቷ ሜርሲ ዊለር እንዲህ ብለዋል። ዩናይትድ ስቴትስ ከብሪታንያ ሰዎች ተላልፈው እንዲሰጧት ከምትሞክራቸው ሙከራዎች ይሄ ለሶስተኛ ጊዜ የተፈጠረ ነው። በሽብር ክስ የተከሰሱ ሰዎች ላይ በተመሳሳይ ትንንቅ የተደረገባቸው ክርክሮችም ነበሩ። ዊለር ጨምረው ዩናይትድ ስቴትስ በፍርዱ ላይ ይግባኝ ብትጠይቅም አሳንጌ የቀረበበትን ክስ ከብሪታንያ ሆኖ ሊከታተል የሚችልበት ሁኔታ ሊፈጠር ይችላልም ይላሉ። ዩናይትድ ስቴትስና ብሪታንያ በዚህ መልኩ ትብብር ሊያደርጉ ይችላሉ ብዬ አስባለሁ። ምክንያቱም ይሄ የብሔራዊ ጸጥታ ጉዳዩን በተመለከተ የሚያደርጉት አይነት ነው። በዩናይትድ ስቴትስ የቀረበው ክስ በስምምነት ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት እንዳጋለጠ ይጠቅሳል። ነገር ግን ለዩናይትድ ስቴትስ ብቻ ሳይሆን ለብሪታንያም መረጃ ያቀብሉ የነበሩ ሰዎችንም ሊጨምር እንደሚችልም ታሳቢ ሊደረግ ይገባል። አሳንጌ ከዩናይትድ ስቴትስ ሸሽ ተሽቶ በሄደበት ስዊድን በአስገድዶ መድፈር በመጠርጠሩ እንደ አውሮፓውያን አቆጣጠር በ2012 ለንደን በሚገኘው የኢኳዶር ኤምባሲ ጥገኝነት ጠይቆ ለሰባት ዓመታት ቆይቷል ሆኖም በ2019 ሚያዚያ ወር ላይ ኢኳዶር የብሪታንያ ፖሊሶች እንዲወስዱት በመፍቀዷ ለሀምሳ ሳምንታት በእስር ቆይቷል አሁንም በለንደን እስር ቤት የሚገኘው አሳንጌ በጠበቆቹ አማካኝነት ላቀረበው የዋስትና ጥያቄ ምላሽ ለማግኘት እየተጠባበቀ ይገኛል። ተላልፎ ለመሰጠቱ ጉዳይ የቀረበው የይግባኝ ጥያቄ ሂደትም በርካታ ወራትን ሊፈጅ እንደሚችል ተጠቁሟል። በሄነሪ ሪጅዌል ለቀረበው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ።